ከቅርብ ሳምንታት ወዲህ በደሴ ከተማ ጨለማን ተገና አድርገው ይፈጸማሉ ያሏቸውን የዘረፋና የግድያ ወንጀሎች ያሳሰቧቸው መሆናቸውን ነዋሪዎች ለአሜሪካ ድምፅ አስታውቀዋል። ፖሊስ የወንጀሉን አሳሳቢነት አምኖ ድርጊቱ በተደራጁና ከሌሎች አካባቢዎች በመጡ ግለሰቦች ነው እየተፈጸመ ያለው ይላል። መስፍን አራጌ ተከታትሎታል። አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡት የከተማዋ ነዋሪዎች ከቅርብ ጊዜያት ወዲህ በምሽት የሚፈጸሙ ወንጀሎች እየተበራከቱ ነው ብለዋል። ወንጀሉ ከንብረት ማጣት እስከ አካል ጉዳት አለፍ ሲልም እስከ ሞት የሚደርስ መሆኑ አሳሳቢ ያደርገዋል ባይ ናቸው። የከተማ ነዋሪ ነኝ። በጣም የሚያሳዝን ነው። ከሟቾች መካከል አንዱን በቅርብ የማውቀው ሰው ነው። ያው የሞተው ቤቱ በራፍ ላይ ተወልዶ ባደገበት አካባቢ ቦታ ላይ ነው። ከተማ መሀል መሞቱ በጣም ያሳዝናል። ነዋሪነት የደሴ ከተማ የመንግስት ሰራተኛ ነኝ። ይህ እንቅስቃሴ በዚሁ የሚቀጥል ከሆነ ለከተማ ሀገራችን ይሁን ለአካባቢያችን ከፍተኛ የሆነ ስጋት የሚሆንበት እድል አለ። ይህንን ደግሞ ድርጊት በሚፈጸምበት ጊዜ ሰዎች በስጋት ምክንያት እንደልባቸው ሰርተው እንደልባቸው ገብተው ወጥተው የሚኖሩበት እድል ስለሚመነምን በዚህ እንቅስቃሴ ውስጥ የመንግስት ኃይሉ ተገቢውን እርምጃ መውሰድ መቻል አለበት። የጸጥታ ኃይሉ ደግሞ የማያዳግም እርምጃ ቢወስድና የወሰደውንም እርምጃ ለህብረተሰቡ ቢገልጽ መልካም ነው እላለሁ። ያለሁበትም አካባቢ ለውጭ መብራት የሌለ በመሆኑ እያንዳንዷን እንቅስቃሴ በስጋት ነው። ስማቸው እንዲወሳ ድምጻቸውም እንዲቀረጽ ያልፈለጉ አስተያየት ሰጪ በምሽት አንገታቸው ታንቆ ተንቀሳቃሽ ስልካቸውና በኪሳቸው የነበረውን ገንዘብ እንደተዘረፉ ነግረውኛል። ህይወታቸው በመትረፉ ፈጣሪያቸውን ቢያመሰግኑም የጸጥታ ኃይሉ መዘናጋቱ ተገቢ አይደለም ሲሉ ይተቻሉ። የደሴ ከተማ አስተዳደር ፖሊስ መምሪያ ማህበረሰብ አቀፍ ወንጀል መከላከል ክፍል ኃላፊ ዋና ኢንስፔክተር ጌታቸው ሞዬ የተፈጸመውን ወንጀል አሳሳቢነት ያምናሉ። በከተማችን ያልተለመደ የወንጀል አፈጻጸም እየተካሄደ ይገኛል። በተለይ ፒያሳ አካባቢ ላይ አንድ ሰው መግደል ወንጀል ተፈጽሟል። በሁለተኛ ደረጃ አገር ግዛት መሮ ግቢ ስራ አካባቢ አንድ ሰው ሞቷል። ዋና ኢንስፔክተሩ ባለፉት 15 ቀናት ውስጥ ተገድለው የተገኙት ሰዎች ቁጥር ሁለት ናቸው ቢሉም አንዳንድ አስተያየት ሰጪዎች ግን ቁጥራቸውን ከዚያ በላይ ያደርጉታል። እንግዲህ ለእኛ በተጨባጭ ያገኘ ነው ሁለት ነው። ከዚያ ውጭ ግን እንደተባለው አንድ ግለሰብ የህይወት መጥፋት ደርሶበታል። ከሁለት ውጭ ማለት እሱ በጤና ምክንያት ነው። ደም ግፊት ነበረበት፣ ሱካር ነበረበት። ሲያስታምሙት ቆይተው ቤተሰቦቻቸው ሌሊት የሞተ ነው። ይህን እንግዲህ ወደዚህ ወስዶት ነው እንጂ ሌላ ተጨማሪ በከተማችን ላይ የሞተ ድርጊት የለም። ለፖሊስም የደረሰ ነገር የለም። የሰው መግደል ወንጀሉ ሁለት ትንሽ ነው ማለት አይደለም። አንድም ያለ አግባብ መሞት የለበትም። ድርጊቱን ፈጽመዋል ተብሎ የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውንም ጠቁመዋል። በተለይም ከአካባቢው ከነበሩ የሰዎች ማስረጃ ተነስቶ አምስት ተጠርጣሪዎችን ይዘን ድርጊቱ የፈጸሙ ናቸው የሚል ማስረጃ አሰባስበናል። ድርጊቱን ፈጽመዋል ተብሎ የሚጠረጠሩት ግለሰቦች በቡድኑ የተደራጁ ናቸው የሚባል ነገር አለና ስለ እነሱ የሚታወቅ ነገር አለ። ይህን ድርጊት ፈጽመው ምርመራ ያጠራንባቸው ግለሰቦች የደሴ ከተማና በወሎ አካባቢ የሚኖሩ አይደሉም። ከሌላ ቦታ የመጡ የተደራጀ አኳኳን በሚመስል መንገድ ድርጊቱን የፈጸሙ ናቸው። በተለይ ሀንግ የሚባለውን ስራ በመስሉ ናቸው። በማነቅ ነው ድርጊቱ የተፈጸመው። ምርመራችን የሚያሳየው ይሄ ነው። ስለዚህ የተደራጀ ኃይል በሚያስብል መንገድ ተደራጅተው ከሌላ አካባቢ የመጡ ናቸው። ከዚህ ቀደም ያው ሚኒሻውም የአካባቢ ምኗሪ ጸጥታው በጋራ የመጠበቅ ባህል ነበሩ። ፖሊስ እንኳ በማይደርስበት አካባቢ አሁን አንዳንዶች እንደሚሉት የሚኒሻ አገልግሎቱ እየተዳከመ ይሄ ደግሞ ለእንደዚህ አይነት ድርጊት እየዳረገ ነው የሚሉ አሉ። በዚህ ረጅም ጊዜ የሰሩ የሚኒሻ አባላትን ጡረታዊ የማስወጣት በእነሱ ምትክ ደግሞ አዲስ በአምስቱም ክፍለ ከተማ በርካታ ኃይል እያሰለጠን ነው የምንገኘው። እነዚህን ሰዎች እንግዲህ የሚኒሻ አካሉ ቀን በቀን በጸጥታ ስራ ላይ አይሰማሩ፣ ምክንያቱም መንግስት ደሞዝ አይከፍላቸውም፣ ከህብረተሰቡም ደሞዝ አይከፍላቸውም። በበጎ ፍቃድ ነው የሚሰሩት። ስለዚህ ከምርት ስራቸው ያልተነጠለ ተግባር ስለምናሰማራቸው ምሽት ላይ አሁን ከሚኒሻ ጽሕፈት ቤት ጋር የተነጋገርነው በተደራጀ መንገድ በአካባቢያቸው ጥበቃ ህዝቡን እያስተባበሩ እንዲወጡ የማድረግ ስራ ነውና፣ የተነሳው ሀሳብ በተለያየ መንገድ ትንሽ መቀዛቀዝ ታይተዋል። የሚል ይሻላል። እሱን አጠናክሮ ለማስኬድ እየተሰራ ያለ ሁኔታ ነው ያለው። ዋና ኢንስፔክተሩ እንደ አይነት የተደራጀ ወንጀል የሚፈጽሙ ግለሰቦች በከተማዋ በጊዜያዊነት የሚቆዩ መሆናቸውን ጠቁሞ በተለይ ለአልቤርጎ አከራዮች ተከታዩን መልእክት አስተላልፈዋል። ግለሰቦቹ በእርግጥ በቅርብ ጊዜ የመጡ ነው። ይህን ድርጊት የፈጸሙት በቋሚ ቤት የተከራዩት የለም። አልጋም፣ በተለያዩ ቦታዎች፣ በተለያዩ ከተሞች እየተንቀሳቀሱ ስለሆነ የሚይዙት ቋሚ አልጋ የያዙት ነገር የለም። ከዚያ ውጭ ግን አልጋ ቤት ባለቤቶች ማንኛውንም ኢትዮጵያዊ ዜግነት ያለው የውጭ ሀገር ይሁን መታወቂያ ሳይኖረው ፎርም መዝግቦ ማሳደር በጣም ክልክል ነው። ስለዚህ ማንኛውንም ሰው መታወቂያ አይቶ እንግዳ በመዝገቢያ ፎርማት ላይ ፎርሙን መዝግቦ ሲጨርሱ ለፖሊስ ጣያ መዝገቡን እንዳመጡም ጭምር ማስተላለፍ ፈልጋል። ይህ ከተማዋ ነዋሪም ቢሆን ወንጀለኞችን በማጋለጥና የምስክርነት ድምፁን በመስጠት ወንጀልን እንዲከላከል ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።